የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ መንግሥት የትግራይ ውስጥ ተኩስ ለማቆም መወሰኑን አስታውቋል። የህወሓት ኃይሎች መቀሌ መግባታቸውም ተዘግቧል። የህወሓት የአማራ ክልልና የኤርትራን መንግሥት አስተያየት ጨምሮ በግጭቱ ውስጥ ያሉ ወገኖች በየፊናቸው የሰጧቸውን ምላሾች በምሽቱ ተከታታይ ዘገባዎች ይዘን ቀርበናል። ምርጫ ቦርድ ከሚጠብቃቸው 942 አጠቃላይ ውጤቶች መካከል እስካሁን የደረሱት 618 መሆናቸውን አስታውቋል። የዚህንም ዝርዝር ይዘናል በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጤና አስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ 22 2013 ዓ ም ስርጭታችን ጋር ምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅ ይታየ፣ ከቴክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባት እና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታየ ነኝ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ሰኔ 21 ቀን የወሰደው በሰብአዊ ምክንያት ተኩስ የማቆም አዋጅ ትግራይ ውስጥ ላለው ግጭት መፍትሄ ለማግኘት ትክክለኛ እርምጃ በመሆኑ እንደግፈዋለን ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማሃማት ዛሬ ባወጡት መልእክት አስታወቁ። ትግራይ ውስጥ ዘላቂ ሰላም እንዲገኝ መንገድ ለመጥረግ እንዲቻልም የኢትዮጵያ ባለስልጣናት አጠቃላይና ሁሉን አቀፍ የሆነ ቋሚ ተኩስ አቁም ላይ እንዲደረስ እንዲሰሩ የህብረቱ ሊቀመንበር ጠይቀዋል። ለዚህም ሁሉም አይነት የጸብ ሁኔታዎች እንዲቆሙ፣ በዓለም አቀፍ ህግ መሰረት ሲቪሎችን ከአደጋ ለመጠበቅና ክልሉ ውስጥ ለተጎዱት ሁሉ እጅግ አስፈላጊ አገልግሎቶችን የሚያቀርቡ የሰብአዊ እርዳታ ተዋናዮች ደህንነቱ የተረጋገጠ ተደራሽነት እንዲኖራቸው ለማስቻል ሁሉም ወገኖች ኃላፊነቶቻቸውን እንዲወጡ ሊቀመንበር ማህማት ጥሪ አቅርበዋል። ለትግራይ ግጭት የፖለቲካ መፍትሄ እንዲፈለግም ሊቀመንበሩ በተጨማሪ መጠየቃቸውንና በሀገሪቱ ውስጥ ሰላምና መረጋጋት እንዲሰፍን ሁሉንም ኢትዮጵያዊ ጥረቶች የአፍሪካ ሕብረት ድጋፉን ለመስጠት ያለውን ያልተቋረጠ ዝግጁነት ማሳወቃቸውን ከጽህፈት ቤታቸው የወጣው መግለጫ ይጠቁማል። የህወሓት ቃል አቀባይ ጌታቸው ረዳ የትግራይ ኃይሎች ጠላት ሲሉ የጠሯቸውን ኃይሎች አስፈላጊ ከሆነ ኤርትራ ግዛትና አማራ ክልል ድረስ ገብተው ያሳድዳሉ ማለታቸውን ሮይተርስ ዘገበ። የህወሓት ቃል አቀባዩ ዋናው ትኩረታችን የጠላትን የውጊያ አቅም ማሽመድመድ ነው። ያን ለማድረግ ደግሞ አማራ ክልል መግባት ካለብን እንገባለን፣ ኤርትራ መግባትም ካለብን እንገባለን ሲሉ ዛሬ ከቀትር በኋላ ለሮይተርስ በሳተላይት ቴሌፎን በሰጡት ቃል መናገራቸውን የዜና ወኪሉ ከናይሮቢ ዘግቦበታል። ይህ በዚህ እንዳለ የአማራ ክልል ብልጽግና ፓርቲ ጽሕፈት ቤት የአማራ ሕዝብ በሽብርተኞች ሂሳብ እንዲወራረድበት አይፈቅድም የሚል መግለጫ ማምሻውን አውጥቷል። ህወሀትን አማራን ህዝብ በአጠቃላይ የሚጠላ ቡድን ነው ሲል ከሷል። መግለጫው አክሎ የአማራ ህዝብ የትኛውንም በቀል ለመበቀል ፍጹም አልተዘጋጀም። ይህ ማለት ግን ሂሳብ እናወራርዳለን ባዮችን በዝምታ ይታገሳል ማለት አይደለም። ከዳተኛና ጸረ ህዝብ የሆኑ የትኞቹንም ጠላቶቹን ያለ ምህረት ይታገላል ብሏል። ወልቃይት ጠገዴ ጠለምትና ራያ በራሳቸው መስዋዕትነት ነፃነታቸውን ያስከበሩ የአማራ አካባቢዎች መሆናቸውን በድጋሚ እናሳውቃችኋለን። እነዚህን አካባቢዎች ከህግ ውጭ በጉልበት ወስዶ ለመጠቅለል ፍላጎት ካለ ለነፃነቱ ሲል ዋጋ የማይከፍል አማራ የሌለ መሆኑን ደግመን ደጋግመን እናረጋግጥላችኋለን ብሏል የአማራ ብልጽግና ፓርቲ ባወጣው መግለጫ። ይህ በዚህ እንዳለ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሑፍ ህወሀትና ተባባሪዎቹ ኢግሪ መትከል፣ አዲ ቢግያዮ፣ አሰብና ጾረና ግንባር ላይ ከዚያም በቅርቡም የደረሰባቸውን ወታደራዊ ሽንፈት ታሪክ መለስ ብለው የመመልከት አቅም የሌላቸው ናቸው ብለዋል። አስከትለውም አሁንም ጌም ኦቨር አለቀ፣ ደቀቀ ሲሉ ምን ማለት እንደሆነ አያውቁትም ሲሉ ጽፈዋል። የማነ ገብረ መስቀል በትዊተር ገጻቸው በኢትዮጵያ ግጭቶች ጉዳይ የምስክር ቃል ለማድመጥ ዛሬ የተሰበሰበው የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር ግሬጎሪ ሚክስ ትግራይ ውስጥ እየሆነ ያለው በሰብአዊ ፍጡር ላይ የተፈጸመ ወንጀል ምናልባትም የዘርፍ ማጥፋትም ጭምር ሊሆን ይችላል ሲሉ ተናገሩ። የኮሚቴው አንጋፋ ሪፐብሊካን አባል መካወል በበኩላቸው በእኔ አስተያየት በትግራይ ሕዝብ ላይ የጦር ወንጀል፣ በሰብአዊ ፍጡር ላይ የሚፈጸሙ ወንጀል እንዲሁም የዘር ማጥፋት አድራጎት ተፈጽሞበታል ሲሉ ተናግረዋል። በኮሚቴው የምስክር ቃል ሰሚ ሸንጎ ፊት የቀረቡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትሩ ሮበርት ጎዴክ በበኩላቸው በጉዳዩ ላይ ፍትሐዊና ሕግን መሰረት ያደረገ ግምገማ አካሂደናል። ያሉት ማስረጃዎች በሰብአዊ ፍጡር ላይ የተፈጸሙ ወንጀሎችን ወይም ዘር ማጥፋትን አድራጎት የሚያሳዩ ይሁኑ አይሁኑ የውጭ ጉዳይ ሚኒስትሩ ውሳኔ መስጠት ይኖርባቸዋል ሲሉ ለኮሚቴው ቃላቸውን ሰጥተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ የደቡብ አፍሪካ ፕሬዝደንት ጄኮብ ዙማ አንድ ዓመት ከሶስት ወር እስራት እንዲቀጡ ተፈረደባቸው። የደቡብ አፍሪካ ከፍተኛው ህገ መንግስታዊ ፍርድ ቤት የቀድሞው ፕሬዝደንት ላይ ዛሬ የእስራት ቅጣት የወሰነው በስልጣን ላይ በነበሩበት ዘመን ፈጽመዋል የተባሉትን በርካታ የሙስና ወንጀል በሚመረምረው ችሎት ፊት ባለመቅረብ ፍርድ ቤት በመዳፈር ጥፋት ፈጽመዋል ብሎ ነው። ዙማ በቀጣዮቹ አምስት ቀናት ውስጥ ለፖሊስ እጃቸውን እንዲሰጡ ፍርድ ቤቱ ትዕዛዝ ሰጥቷል። የ79 ዓመቱ ጄከብ ዙማ ለዘጠኝ ዓመታት ስልጣን ላይ በቀዩበት ዘመን ከመንግስታዊ የንግድ ተቋማትና ከሚኒስቴሮች ገንዘብና ንብረት ዘርፈዋል ተብለው ብዛት ያላቸው ክሶች የቀረቡባቸው ሲሆን ጉዳዩን የሚመረምረው ልዩ ችሎት ፊት እንዲቀርቡ ታዘው ነበር። እሳቸው ግን አንዳችም ወንጀል አልፈጸምኩም ብለው አጥብቀው ሲከራከሩና በምርመራው አልተባበርም ብለው ቆይተዋል። ዙማ ምርመራውን የሚመሩትን የጠቅላይ ፍርድ ቤቱን ምክትል ሰብሳቢ ዳኛ ሬይመንድ ዞንዶን የቆየ ቂም የያዙብኝ ሰው ናቸው ሲሉም መወንጀላቸው ይታወሳል። ዙማ ሀገራቸው ከአውሮፓ የጦር መሳሪያ ኩባንያዎች የጦር አውሮፕላኖችና የባህር ኃይል መርከቦች ግዢ ስታከናውን የማጭበርበር ገንዘብ በተዘዋዋሪ የማሸጋገር እና ሌላም የሙስና ተግባር ፈጽመዋል ተብለው ተከሰዋል። በዙማ ላይ የተከፈተው ክስ የአሁኑ ፕሬዚደንት ሲሪል ራማፎሳ ከመንግስቱና ከገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ የሙስና አድራጎትን ለመመንጠር የያዙት እቅድ አካል እንደሆነ ተገልጿል። በኮቪድ-19 ዜና ኮቪድ-19ን ለመቆጣጠር የእንቅስቃሴ ክልከላ የታወጀባቸው የአውስትሬሊያ ዋና ዋና ከተሞች ቁጥር ወደ አራት ከፍ ብሏል። በከፍተኛ ፍጥነት የሚዛመተው የኮሮና ቫይረስ ዝርያ የሚያዙ ሰዎች ቁጥር መጨመሩን ተከትሎ ከዛሬ ማክሰኞ ማታ ጀምሮ በምስራቃዊዋ ኩዊንስላንድ ክፍለ ሀገር ዋና ከተማ ብሪስቤን ለሶስት ቀን የሚቀጥል ከቤት ያለመውጣት ትዕዛዝ ተሰጥቷል። የምዕራብ አውስትሬሊያዋ ፐርት የእንቅስቃሴ ክልከላው አራተኛ ቀኑን የያዘ ሲሆን ሲድኒና ዳርዊንን በመሳሰሉት ከተሞች ደግሞ ለበርካታ ቀናት የሚዘልቅ ክልከላ ታውጇል። በዚህ እንዳለ ሲጀምር ህንድ ውስጥ የተከሰተው ዴልታ የሚል ስም የተሰጠው የኮሮና ቫይረስ ዝርያ በአሁኑ ወቅት ከ80 ወደሚበልጡ ሀገሮች ተዛምቷል። ፖርቹጋል፣ ስፔን እና ሆንግ ኮንግ 90 ከመቶ አዲስ ተያዦች በዴልታው ዝርያ ከተያዙባት ከብሪታንያ በሚነሱ መንገደኞች ላይ አዲስ የክልከላ ገደብ አውጀዋል። ዩናይትድ ስቴትስ በበኩሏ ዜጎቿ የኮቪድ-19 ስርጭት እየጨመረባቸው መሆኑን ተከትሎ ወደ ላይቤሪያ፣ ዩጋንዳ፣ ሞዛምቢክ፣ ዛምቢያና ወደ ተባበሩት አረብ ኤሚሬቶች ዜጎቿ እንዳይጓዙ የጉዞ ማሳሰቢያ ማውጣቷ ታውቋል። የቡድን ሀያ አባል ሀገሮች የውጭ ጉዳይ ሚኒስትሮች ዛሬ ጣሊያን ውስጥ ተሰብስበዋል። የጉባኤው ተካፋዮች ከተነጋገሩባቸው አጀንዳዎች መካከል የኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥና የምግብ ዋስትና ጉዳዮች ይገኙበታል። የውጭ ጉዳይ ሚኒስትሮቹ እንደ አውሮፓውያን አቆጣጠር ከ 2019 ዓ ም ወዲህ በአካል ሲሰባሰቡ ይህ ጣሊያኗ ማቴራ ከተማ ላይ የተከፈተው የመጀመሪያቸው መሆኑ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ፣ ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሰኔ 22 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናሰማችሁ። ስማርት ሃውስ ማለት ራሱ አውቶሜትድ የሆኑ ሲስተሞች የተገጠሙለት ቤት ሲሆን እኛ ከምናዘዘው ተጨማሪ ኤንቫይሮመንትን ወይም ሰራውንዲንግን እያነበበ በአካባቢ ያለው ሁኔታ እያነበበ ቤት ውስጥ ያሉ ነገሮችን የሚቀያይር ነው። ተማሪ ናትናኤል ታምሩ ይባላል። የሁለተኛ ደረጃ ተማሪ ሆኖ በሰራቸው ሁለት የቴክኖሎጂ የፈጠራ ስራዎቹ አርቲፊሻል ኢንቴሊጀንስ የተባለውን ስለ ሰው ሆኖ የሚሰራ ወይም የሰው ልጅ ተክቶ የሚሰራ ቴክኖሎጂ ለመማር ባገኘው የነጻ ትምህርት ዕድል ዙሪያ የተደረገ ቆይታ ነው። በምሽቱ አጋማሽ ክፍለ ጊዜ ይዘነዋል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የኢትዮጵያ መንግስት ትግራይ ውስጥ ተኩስ ለማቆም መወሰኑን ትላንት ማስታወቁን ጠቅሳ ይህ የሆነው የትግራይ ገዢ ፓርቲ የነበረው ህዝባዊ ወያኔ ሓርነት ትግራይና የክልሉ ኃይሎች መቀሌ በገቡበት ወቅትና የከተማይቱ ነዋሪዎችም ደስታቸውን ይገልጹ በነበረበት ወቅት ነው ስትል የአሜሪካ ድምፅ ዘጋቢ ሜገን ዱዘር ባጠናቀረችው ዘገባ ዘርዝራለች። በሌላ በኩል እያንዳንዱ የክልሉ ግዛት እርሳቸው ጠላት ካሏቸው እስከሚሆንበት ወይም ነጻ እስከሚሆንበት ጊዜ ድረስ ኃይሎቻቸው በደቡብና በምስራቅ ማሳደዱን ይቀጥላሉ ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ መናገራቸውንም ይኸው ዘገባ ጠቁሟል። አዳነች ፍስሐዬ ታቅርበዋለች። የኢትዮጵያ መንግስት ትግራይ ላይ ተኩስ ለማቆም መወሰኑን ትላንት ማታ በመንግስት መገናኛ ብዙሀን ያስታወቀው ትግራይ ውስጥ ለስምንት ወራት ለሚጠጋ ጊዜ ጦርነት ሲካሄድ ከቆየ በኋላ ነው። የትግራይ ጊዜያዊ አስተዳደር ኃላፊ ሆነው ሲሰሩ የቆዩት ዶክተር አብርሃም በላይ በክልሉ የረሃብ ችግር ለገጠማቸው ሰዎች ረዴት ለማቅረብ እንዲቻል በሚል ተኩስ እንዲቆም ጠይቀዋል ተብሏል። ህዝቡ ፋታ አግኝቶ የመፍትሄው አካል የሚሆንበትን ዕድል ለማመቻቸት እንዲቻል የፌዴራል መንግስቱ ሰብአዊነትን መሰረት ያደረገ ተጨማሪ ጉዳት በማያስከትል መልኩ የተኩስ አቁም ስምምነት እንዲደረግ በትግራይና በመላው ሰላም ወዳድ ህዝብ ስም እንጠይቃለን። አንድ በመንግስት መገናኛ ብዙሀን የወጣ መንግስታዊ መግለጫ ቶክስ የማቆሙ ውሳኔ ገበሬዎች ማሳቸውን እንዲያርሱና የረድኤት ሰራተኞች ወታደሮች በሌሉበት ሁኔታ ስራቸውን እንዲያከናውኑ ያስችላቸዋል። የቶክስ ማቆሙ ውሳኔ የእርሻው ጊዜ እስከሚያበቃበት ወቅት ይዘልቃል ይላል መግለጫው። ተጨባጭ ጊዜ ግን አልጠቀሰም። ወደ መቀሌ ሁኔታ ስናመራ መቀሌ ያሉት የአሜሪካ ድምፅ ዘጋቢዎች። ካለፈው ውህድ አንስቶ በከተማይቱ የመንግስት ወታደሮችን እንዳላዩ ገልጸዋል። የትግራይ ክልል ኃይሎች መቀለ መግባታቸውን በድምፅ ወያነ ሬዲዮ ተገልጿል። የከተማይቱ ነዋሪዎች መንገዶች ላይ ወጥተው ደስታቸውን ሲገልጹ እንደታዩ ዘገባዎች ጠቁመዋል። የትግራይ ክልል መዲና መቀለ መቶ በመቶ በቁጥጥራችን ስር ሆናለች ሲሉ የህዝባዊ ወያነ ሓርነት ትግራይ ቃል አቀባይ አቶ ቤታቸው ረዳ ዛሬ ለሮይተርስ የዜና አገልግሎት መናገራቸው ታውቋል። ከመቀለ ወጣ ብለው ባሉት አካባቢዎች የነበሩት ግጭቶች እንዳበቁም አቶ ጌታቸው ገልጸዋል። ኃይሎቻችን እያንዳንዱ የክልሉ ግዛት ከጠላት ነፃ እስከሚወጣበት ጊዜ ድረስ በደቡብና በምስራቅ የጠላት ኃይሉን የማሳደድ ተግባር ይቀጥላል ብለዋል። ህውሀት ሙሉ በሙሉ መቀለን የተቆጣጠረ መሆኑን በነፃ ምንጭ ለማረጋገጥ እንዳልቻለ ሮይተርስ ገልጿል። ከኢትዮጵያ ጠቅላይ ሚኒስትርና ከወታደራዊ ኃይል ቃል አቀባዮች ምላሽ ለማግኘት ሮይተርስ የዜና አገልግሎት ስልክ ቢደውልም ምላሽ ለማግኘት እንዳልቻለ ገልጿል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ያስተላለፉት መልእክት በበኩሉ ህውሀትና የሚያበረታቷቸው ወገኖች እንደ አውሮፓ አቆጣጠር በሁለት ሺህ አስራ ስድስት ዓመተ ምህረት በእግር ምስካል፣ በአድ በቂዮ፣ በአሰብ ግንባር፣ በጾሮና እንዲሁም ቅርብ የታየውን ወታደራዊ ክሽፈት የማገናዘብ ብቃት የላቸውም። ጌም ኦቨር ወይም ጨዋታው አብቅቶለታል የሚለውን አባባል ትርጉምም በሚገባ ማገናዘብ አይችሉም ይላል። የትግራይ ክልል ገዢ ፓርቲ የነበረው ህወሀት ባለፈው ሳምንት የማጥቃት እርምጃ መጀመሩንና የኢትዮጵያ መንግስት ኃይሎች ከከተማይቱ ሲወጡ የትግራይ ተዋጊዎች እየገቡ ነው ሲሉ አንድ የትግራይ ጊዜያዊ መንግስት ባለስልጣን መናገራቸውን አዣንስ ፍራንስ ፕሬስ የተባለው የፈረንሳይ የዜና አገልግሎት ዘግቧል። የኤርትራ ኃይሎች አሁንም በትግራይ ክልል ውስጥ ያሉ መሆናቸው ግልጽ አይደለም። የኤርትራ ኃይሎች በክልሉ አስከፊ የሆኑ የጭካኔ ተግባሮች ሲፈጽሙ እንደቆዩ የክልሉ ነዋሪዎች ሲናገሩ ቆይተዋል። ለስምንት ወራት ለሚጠጋ ጊዜ ሲካሄድ የቆየው ግጭት ሶስት መቶ ሀምሳ ሺህ የሚሆኑ ሰዎች ለረሃብ እንዲጋለጡ ማድረጉን የተባበሩት መንግስታት ድርጅት አስገንዝበዋል። ዩናይትድ ስቴትስ፣ አየርላንድ እና ብሪታንያ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አስቸኳይ ይፋዊ ስብሰባ እንዲካሄድ ጥሪ አቅርበዋል። ስብሰባው በመጪው አርብ ሊካሄድ ይችላል ነገር ግን የወቅቱ የጸጥታው ምክር ቤት ፕሬዚደንት ፈረንሳይ በመሆኗ ወቅቱንና ጊዜውን የምትወስነው ፈረንሳይ ትሆናለች ማለት ነው። መቀሌ የሚገኘው የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የኢትዮጵያ ወታደሮች መስሪያ ቤቱ ውስጥ ገብተው የሳተላይት መገናኛ መሳሪያውን እንደበጣጠሱት ገልጿል። የዩኒሴፍ ዋና ስራ አስኪያጅ ሄንሪታ ፎሬ በአውጡት መግለጫ ይህ ተግባር የተባበሩት መንግስታት ድርጅት ደንብን ይጥሳል። ምንጊዜም ቢሆን ኢላማ ልንሆን አንችልም አይደለንም ሲሉ አስገንዝበዋል። ከመቀለ በስተሰሜን በሚገኝ ቦታ ላይ መንግስት በፈጸመው የአየር ድብደባ ከስልሳ በላይ የሚሆኑ ሲቪሎች ከተገደሉ በኋላ በክልሉ ሲካሄድ የቆየው ውጊያ እንደተባባሰ ተዘግቧል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም የኢትዮጵያ ባለስልጣኖች በአየር ድብደባው ለተጎዱ ሰዎች አምቡላንሶች እንዳይደርሱ አግደዋል ሲሉ ከሰዋል። አንድ የኢትዮጵያ ወታደራዊ ቃል አቀባይ የተገደሉት ተዋጊዎች ብቻ ናቸው ብለዋል። የትግራይ ሀይሎች ዛሬ በመንግስት ኃይሎችና በተባባሪዎቻቸው ላይ ተጨማሪ ድል ማግኘታቸውን፣ የሽረ ከተማ ነዋሪዎች ደግሞ የኤርትራ ወታደሮች ከከተማይቱ ወጥተዋል ማለታቸውን ሮይተርስ የዜና አገልግሎት ጠቁመዋል። ትግራይ ውስጥ ካለፈው ጥቅምት ወር አንስቶ ሲካሄድ በቆየው ውጊያ ሁለት ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ሲቪሎችን በገፍ የመግደልና የዘር ማጽዳት በደል ተፈጽሟል። ሴቶችና ልጃገረዶች በቡድን ሆነው በአስከፊ መልኩ የወሲብ ጥቃት ተፈጽሞባቸዋል የሚሉ ዘገባዎች ሲሰሙ ቆይተዋል። በአሁኑ ወቅት ቢያንስ ሶስት መቶ አምሳ ሺህ የሚሆኑ ሰዎች ለረሃብ አደጋ ተዳርገዋል። አምስት ሚሊዮን የሚሆኑት ደግሞ አስቸኳይ የምግብ ረድኤት ያስፈልጋቸዋል ሲል የተባበሩት መንግስታት ድርጅት ገልጿል። አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል። ከክልሉ ጊዜያዊ አስተዳደር በቀረበለት ጥያቄ መሰረት የኢትዮጵያ መንግስት በተናጠልና ያለቅድመ ሁኔታ የተኩስ አቁም ማድረጉ በትላንትና እለት የኢትዮጵያን ምንጮች ጠቅሰው የተለያዩ ዓለም አቀፍ መገናኛ ብዙኃን ዘግበዋል። የህወሓት ኃይሎች መቀሌ መግባታቸውን ሮይተርስና ድምፀ ወያኔን ዋቢ ያደረጉ ዘገባዎችም እንዲሁ ጠቁመዋል። በአጠቃላይ ስለ ሁኔታው በግልጽ ለመረዳት የሁሉንም ወገኖች ምላሽ ለማየት ለምንሞክርበት ቆይታ እስክንድር ፍሬውን አዲስ አበባ በስልክ አግኝቻ ያለው። እስክንድር እንደምን አመሸህ? እንደምን አመሸህ? አሉላ እስክንድር፣ ከተለያዩ ምንጮች የተለያዩ ዘገባዎች የወጡትን ያህል ከዋነኞቹ ምንጮች የተሰባበሩ መረጃዎችን ነው የምናገኘው እና እስኪ በኢትዮጵያ መንግስት በኩል ካለውን ጀምር። ከትላንቱ የተኩስ አቁም ውሳኔ እወጃ በኋላ በኢትዮጵያ መንግስት በኩል የተሰጠ ተጨማሪ ግልጽ ማብራሪያ አለ? አንተም እንግዲህ መግቢያ ላይ እንዳልከው ነው አሉና፣ በዚህ ሰአት ከመልሶቹ ይልቅ ጥያቄዎቹ ይበዛሉ ከሁሉም ወገኖች ማለት ነው። በተለይ ከኢትዮጵያና ከኤርትራ መንግስታት በኩል ዝርዝር መረጃ እየተሰጠ አይደለም። ትናንት የነበረ ዋነኛ ዜና ቀደም ሲል እንደጠቀስከው የህዋት ኃይሎች መቀሌ መግባታቸውን የሚገልጹ ዘገባዎች ናቸው። በሬሰርች የተጠቀሱት የህዋት ቃል አቀባይ ጌታቸው ረዳ መቀሌን መቶ ፐርሰንት ተቆጣጥረናል ብለዋል። ሀይሎቻችን እያንዳንዱ የግዛታችን ኢንች ከጠላቶቻችን ነፃ እስኪሆን ድረስ እንቅስቃሴያቸውን እንደቀጠሉ ነው በማለትም ገልጸዋል። በሮይተርስ የተጠቀሱት አቶ ጌታቸው ረዳ የኢትዮጵያ መንግስት ተኩስ አቁም፣ የተናጠል ተኩስ አቁም ማለት ነው ማወጁን የገለጸውን በትናንትናው እለት ነበር። አሉላ አንትም ቀደም ሲል እንደጠቆምከው ገበሬው ተረጋግቶ የእርሻ ስራውን እንዲያከናውን፣ የእርዳታ ስራው ከወታደራዊ እንቅስቃሴ ነጻ ሆኖ እንዲሰራጭ፣ ሰላምን የሚመርጡ የህዋት ሀይል አባላት ወደ ሰላም መንገድ እንዲመጡ ለማስቻል ይህ የእርሻ ወቅት እስኪጠናቀቅ የሚቆይ ያለ ቅድመ ሁኔታ በሰብአዊነት ላይ የተመሰረተ የተናጠል የተኩስ አቁም መንግስት አውጇል በሚል የትናንትናው የተለያዩ መገናኛ ብዙን የቀረበው መግለጫ ያስታወቀው የተኩስ አቁም ስምምነት እንዲኖር የትግራይ ጊዜያዊ አስተዳደር ጥያቄ ያቀረበው የዛሬ ሳምንት መሆኑን የትግራይ ጊዜያዊ አስተዳደር ዋና ሰራ አስፈጻሚ ዶክተር አብርሃም በላይ ገልጸዋል። አሉና በነገራችን ላይ የዛሬ ሳምንት እንደዚሁ ከፍተኛ ቁጥር ያለው የኢትዮጵያ የመከላከያ ሰራዊት ትግራይ ለቆ መውጣቱ ተገልጿል። ለምርጫው ሲባል እንደወጣ ነበር የተገለጸው። የኢትዮጵያ የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ለሀገር ውስጥ የመገናኛ ብዙሀን ይህንን ነበር ያብራሩት። እስኪ እናዳምጣቸው። አሉላል እንደሚታወቀው ሰሞኑን ሀገራዊ ምርጫ ነበር። ከዚህ ጋራ ተያይዞ ከውጭም ከውስጥም የደህንነት ስጋት ስለነበር ሰራዊታችን በመንግስት ውሳኔና ትዕዛዝ ከሰሜኑ የሀገራችን ክፍል ትግራይ ለህግ ማስከበር ዘመቻ ተሰማርቶ የነበረ ከፍተኛ ቁጥር ያለው ሰራዊት ወደ ማዕከል፣ ምስራቅ፣ ምዕራብና የደቡቡ የሀገራችን ክፍል እንዲንቀሳቀስ ተደርጓል። ለውሳኔው እንደ ተጨማሪ ምክንያት የሆነው መጪው ክረምት ስለሆነ በትግራይ የነበረው የሰራዊት ክምችት በመቀነስ ገበሬው የውጊያ ድባብ ሳይረብሸው ነፃ ሆኖ እንዲያርስና እንዲዘራ ታሳቢ ያደረገ ምክር ነበር። በትግራይ የነበረው ቀሪ ኃይላችን ለኦፕሬሽን ስራ በሚያመች ቦታ ህዝቡ በብዛት በሚኖርበትና ወሳኝ የመሠረተ ልማት ባለበት አካባቢ፣ እንዲሁም እርዳታ ለህዝብ ተደራሽ እንዲሆን መስመሮችን የመጠበቅ መቀሌን፣ መቀሌ ዙሪያ ያለ እንደርታ የሚባለውን አካባቢ ታሳቢ ያደረገ ስምሪት ነው የነበረው። ይህንን የኃይል ስምሪት እንደ መልካም አጋጣሚ ቆጥሮ ዋሻ ለዋሻ ሲሹለከለክና መሳሪያውን ጥሎ ቤቱ ተደብቆ የነበረ ሚሊሻ ህዝቡን እያስገደደ መንገድ መዝጋትና ድል እንዳደረገ መጨፈር ጀምሯል። እንግዲህ የኢትዮጵያ መከላከያ ሰራዊት ቃል አቀባይ ይህንን መግለጫ የሰጡት የዛሬ ሳምንት ነው። ምርጫው የተካሄደው ሰኔ አስራ አራት ነው። ዛሬ ሰኔ ሀያ ሁለት ላይ ነው የምንገኘው። ከዚህ አንጻር ለምርጫው ሲባል ወጥተዋል ሲባል፣ መቼ ነው የወጡት? እንዴት ነው የወጡት የሚለው በዝርዝር አልተገለጠም። ነገር ግን ቀኖቹ የሚያስረዱት ይሄንን ነው አሉላ። ከዚህ ውጭ ግን ከኋላ ያሉትን እነዚህን መረጃዎች ከመመልከት ውጭ ከትናንትናው መግለጫ በኋላ በተጨማሪ ማብራሪያዎች አልተሰጡም በኢትዮጵያ መንግስት ባለስልጣናት በኩል ማለት ነው። ነገር ግን የአሜሪካ ድምፅን ጨምሮ ሌሎች የመገናኛ ብዙሀንም እየተጋበዙበት በከፍተኛ የመንግስት ባለስልጣን ነገ ጠዋት መግለጫ እንደሚሰጥ ለማወቅ ችያለሁ። እንግዲህ ምናልባትም በነገ ውለት የበለጠ ዝርዝር ለማወቅ እድሉ ይኖራል ብለን እንገምታለን። መልካም እስክንድር፣ ቀደም ብለህ በትላንትናው ዕለት ሮይተርስ የዜና ወኪል ያወጣውን ጨምረ በህወሓት በኩል አቶ ጌታቸው ረዳ የሰጡትን ጠቅሳል። በህወሓት በኩልስ የተሰጠ አዲስ መግለጫ አለ? እንግዲህ አንተም እንዳልከው በህዋት በኩል በትናንትናው ዕለት የተሰራጩ መረጃዎች ነበሩ። በመገናኛ ብዙኃን በተጠቀሱት በአቶ ጌታቸው ረዳ ተገለጹ የተባሉ ማለት ነው። በሌላም በኩል ዛሬም እንደዚሁ ሮይተርስ አቶ ጌታቸው ረዳን በመጥቀስ ያወጣው አለ። አስፈላጊ ከሆነ ወደ አማራ ክልል እንደዚሁም ኤርትራ ጭምር በመሄድ ጠላቶቻችንን እናሳድጋለን ሲሉ የህዋቱ ቃል አቀባይ ጌታቸው ረዳ መናገራቸውን ነው ሮይተርስ የዘገበው አሉና የአማራ ብልጽግና ፓርቲ ዛሬ ባወጣው መግለጫ ደግሞ የአማራ ህዝብ በሽብርተኞች ሂሳብ እንዲወራረድበት አይፈቅድም ብለዋል። ይህ የመግለጫው መግለጫው ቃል በቃል ያለው ነው። ወልቃይት ጠገዴ፣ ጠለምትና ራያ በራሳቸው መስዋዕትነት ነፃነታቸውን ያስከበሩ የአማራ አካባቢዎች መሆናቸውን በድጋሚ እናሳውቃቸዋለን በማለትም ይቀጥላል። በአማራ ብልጽግና ፓርቲ ፈት ቤት የወጣው መግለጫ እንግዲህ በህዋት በኩል ቀደም ሲል በአቶ ጌታቸው ረዳ ተገለጸ የተባለው በእንደዚሁ ከክልል መንግስታት ደግሞ ከአማራ ክልል በኩል ደግሞ የአማራ ብልጽግና ፓርቲ ያወጣቸው እነዚህ አዳዲስ መረጃዎችም አሉ ለማለትም አሉና መልካም እስክንድር፣ እንግዲህ በግጭቱ ያሉትን ሁሉንም ወገኖች ምላሽ ነው ለመረዳት የሞከር ነው ያለ ነው እና እስኪ ቀጥለን ደግሞ ወደ ኤርትራ እንሻገር። የኤርትራ ጦር ሰራዊት የያስኩትን ተልኮይን አጠናቀቅ ያለው ሀይሌን ወደ ዛላንበሳና ባድማ አካባቢዎች ስብ ያለው ማለቱ የተጠቀሰበት መረጃ ያገኘህ ይመስለኛል። በኤርትራ መንግስት በኩል ከዚህ አሁን ካለው ሁኔታ አንጻር በአጠቃላይ የሚሰማው ምንድን ነው? እንግዲህ አንዱ እንዳልከው የኤርትራ ወታደሮች የሚመለከት ነው እየወጣ ያለው መረጃ። ይህም በትናንትና ሁለት ነው የወጣው። ኤርትራን ፌስ የሚል ይህ የሰሜን ኢትዮጵያ ጎቶች ከተጀመረ ጊዜ ጀምሮ በተለይ በጉዳዩ ላይ በተደጋጋሚ የሚጽፍ ትናንትና እንዳወጣው መረጃ ከሆነ አሉላ የኤርትራ ኃይሎች በሙሉ በመውጣት በድንበር አካባቢ መስፈራቸውን ገልጿል። ተልዕኳቸውን አጠናቀው በድንበር አካባቢ፣ በባድመ፣ በዛላምበሳ በአሳተኑት አካባቢ መስፈራቸውን ነው ያስነበበው። ከኤርትራ በኩል እስካሁን እየተሰማው ይሄ ነው አሉላ መልካም እስክንድር፣ እንግዲህ ቀደም ብለህም እንዳልከው ያለቀለት መረጃ ከማግኘት ይልቅ ብዙ ጥያቄዎች የሚነሱበት ሁኔታ ነው። በየጊዜ ውስጥም ያሉትን ተለዋዋጭ ሁኔታዎች ጨምሮ በኢትዮጵያ መንግስት ባለስልጣናት በኩል የሚሰጠውን ዓለም አቀፍ መገናኛ ብዙኃን የተጋበዙበትን መግለጫም ተከታትለ ታደርሰናለህ። ሌሎችንም እንዲሁ ከየአካባቢ ተምንጮቻቸው የምናገኛቸውን መረጃዎች በሰአቱና በትኩሱ እናቀርባለን። ለአሁኑ አመሰግናለሁ እስክንድር። እግዜር ይስጥልኝ። መልካም ምሽት። አመሰግናለሁ አሉላ። መልካም ምሽት። አድማጮች ተከታዩም ከተመሳሳይ ርዕስ ጋር የሚያቆየን ይሆናል። የኢትዮጵያ ፌዴራላዊ ኃይሎች ከትግራይ ክልል መዲና መቀሌ መውጣታቸው ውጊያው ሙሉ በሙሉ አብቅተዋል ማለት እንዳሆነ እንዳልሆነ አንዳንድ ቀጠናዊ ተንታኞች እየተናገሩ ነው ይላል። በዩናይት ስቴትስ የሰላም ተቋም ውስጥ የሚሰሩና በምስራቅ አፍሪቃ ላይ ትኩረታቸውን ያደረጉት አሊ ቨርጅ በጉዳዩ ላይ ከአሜሪካ ድምጿ ኬት ፓውንድ ዳውስን ጋር ያደረጉትን ቆይታ ሀብታሙ ስዩም ተከታትሎታል። አሊቨርጂ የኢትዮጵያ መከላከያ ሰራዊት መቀሌን ለቆ የወጣበትን ምክንያት ሲያስረዱ የተለያዩ መላመቶች እየተሰጡ እንደሆነ ይጠቅሳሉ። ሁለት ተጻራሪ ትንታኔዎች አሉ። አንደኛው የትግራይ ኃይሎች እርምጃ ሀያልነት የፌዴራሉ መንግስትን የተኩስ አቁም እንዲያውጭ ገፋፍቶታል የሚል ነው። ሁለተኛው ደግሞ ይህ እየተባባሰ የመጣውን የሰብአዊ ጥፋት የተረዳውና አንዳች እርምጃ መወሰድ እንዳለበትም ያመነው የፌዴራሉ መንግስት እቅድ ነው የሚል ነው። እንደሚመስለኝ እውነታው የሁለቱም ቅልቅል ነው። መዘንጋት የሌለበት ነገር ከሳምንት በፊት የፌዴራሉ መንግስት የአየር ድብደባ ሲፈጽም እንደነበረ ነው። ከትግራይ ኃይሎች በኩል የታየው መገዳደር ውሳኔው የተላለፈበትን ቀን ያፋጥነው ይመስላል ነው ያሉት። ግ የዩናይትድ ስቴትስ ሰላም ተቋም ባልደረባ አሊቨርጂ የአሁኑ እርምጃ በክልል ውስጥ ሰላምና መረጋጋትን ለማምጣት ይረዳ እንደው ተጠይቀው ሲመለሱ ይህንም ብለዋል። አሁንም ድረስ በፌዴራል ኃይሎች የተያዙ ስፍራዎች አሉ። የትግራይ ኃይሎች ከእነዚህ ስፍራዎች እንደሚያስወጧቸው ተናግረዋል። ስለሆነም በተወሰኑ የትግራይ ክፍሎች ውስጥ ሌላ ውጊያ ለወደፊቱ ሊኖር ይችላል። የፌዴራሉ መንግሥት ኃይሎች ሙሉ በሙሉ ለቀው በወጡባቸው ስፍራዎች ግን አነስተኛ ውጊያ እንደሚኖር ይጠበቃል። የፌዴራሉን ኃይል በደገፉት የአማራ ክልልና ኤርትራ ኃይሎች ላይ ምን ሊፈጠር እንደሚችል እስካሁን አላወቅንም። ፍላጎታቸው ምን እንደሆነም አልታወቀም። ክስተቱ በሌላው የኢትዮጵያ የጸጥታ ሁኔታ ላይ የሚኖረው ውጤት አነስተኛ ነው። ሀገሪቱ ግን አሁንም ሌሎች ስፍራዎቿ በሌሎች ተግዳሮቶችና የጸጥታ ሁኔታዎች የተጠመደ ነው።

በዚህ ስፍራ የቆዩ እንደሆነ አናውቅም። የኢትዮጵያ መንግስት ደጋግሞ እንደሚወጡ ተናግረዋል። ያንን የሚያሳይ ማስረጃ ግን አላየንም። የኤርትራ ጦር ለትግራይ ኃይሎች ያለው ጥላቻ ግልጽ ነው። ስለሆነም የትግራይ ጦር በድጋሚ ስፍራዎቹን መያዙን ለመቀበል አስቸጋሪ ይሆንበታል። የትግራይ ኃይሎች አንሰራሩት በሱዳን ድጋፍ አሊያም ደግሞ በትንሹ ድንበር ተሻግሮ በገባ ትጥቅ ወይንም ቁሳቁስ ሊሆን እንደሚችል ይታሰባል። እርግጠኛ ለመሆን ግን ይቸግራል። የሱዳን መንግስት አሊያም ደግሞ በጥቂቱ ከፊሉ የሱዳን መንግስት አስተዳደር የአብይ አህመድ መንግስትን ተቃዋሚዎች የመደገፍ ግልጽ ፍላጎት ያለው ይመስላል። ስለሆነም ቀጠናዊ ውጤት አለው። በሌላ በኩል ውጊያው ቆመ ማለት ድጋፍ የሚሹ ረሃብ የተጋረጠባቸው በመቶ ሺዎች የሚቆጠሩ ሰዎች ችግር ተፈታ ማለት አይደለም። ከተግዳሮቶቹ ጋር ይቆያሉ። ምናልባትም ወደ ሀገሪቱ የተለያዩ ስፍራዎች እንዲፈልሱ አሊያም ድንበር ተሻግረው እንዲሰደዱ ሊገደዱም ይችላሉ ነው ያሉት። ሐብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ የመጽሔት ርዕስ ስንሻገር ደግሞ የፌዴራል መከላከያ ሰራዊት መቀሌ ለቆ መውጣቱን ተከትሎ በትግራይ የተለያዩ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎች ያሉበት ሁኔታ ማወቅ አልቻልንም ሲሉ ወላጆቻቸው ስጋት እንደገባቸው ለአሜሪካ ድምጽ ገልጠዋል። ወላጆቻቸው ልጆቻቸው በሰላም ቤተሰቦቻቸውን እንዲቀላቀሉ መቀሌን የተቆጣጠረው ኃይል ለመንግስትና ለዓለም አቀፉ ማህበረሰብ የተማጽኖ ጥሪም ማቅረባቸው ተገልጧል። በዚህ ላይ መስን አራጌ ተጨማሪ ዝርዝር አለው። በአዲግራት ዩኒቨርሲቲ ስድስተኛ ዓመት የሕክምና ተማሪ ልጅ እንዳላቸው የሚናገሩት ቅድስት አሊ ከልጃቸው ጋር በስልክም ሆነ በኢንተርኔት ከተገናኙ ቀናት እንዳለፏቸው ተናግረዋል። ልጄ በአዲግራት ዩኒቨርሲቲ ወደ ትምህርት እንዲገቡ በመባላቸው የሜዲስን ተማሪ ናት። ያው ስድስተኛ ዓመት ስለሆነች መቅረት ስለሌለባት የግድ ሄዳለች። ስልክ ከተቋረጠም ከአንድ ሳምንት በላይ ይሆናል። መገናኘት አልቻልንም። የምናገኘውን መረጃ የለም። በአክሱም ዩኒቨርሲቲ አምስተኛ ዓመት ተጨማሪና ዘንድሮ ተመራቂ ልጃለኝ የሚሉት አባት ደግሞ ሀሰን አበጋዝ ናቸው። ተመራቂ ስለሆነ ያው መንግስት ጥሪ ባስተላለፈው መሰረት አክሱም ዩኒቨርሲቲ ልከነዋል። ግን ከላክነው በኋላ ያው በትምህርት ላይ እንዳለ እና ሚድ ጨርሰው ወደ ፋይናል ደረጃ ላይ እንደደረሱ ከሶስት ቀን በፊት ተደዋውለን ነበረ። ከዛ ቀን በኋላ ግን በተፈጠረው ምክንያት በስልክ ተገናኝተን አናውቅም። ወላጆቹ ባስተላለፉት ተማጽኖ ተማሪዎቹ በሰላም ከቤተሰቦቻቸው ጋር እንዲቀላቀሉ ጠይቀዋል። የልጆቻችን ሁኔታ እኛም መስማት ስላልቻን በጭንቀት ላይ ስለሆን መንግስት ሆነ የዓለም መንግስት ይሄንን ትኩረት በመስጠት ልጆቹ ከዚህ በኋላ እስከሚረጋጋ ሁኔታው መንግስትም የሚያደርገውን ስምምነት እስከሚፈጠር ድረስ እንፈልገዋለን። ሕዝብ እንዲያልቅ አንፈልግም። ሕዝብ እንዲሞት አንፈልግም እኛ ስለዚህ ይህ ሁሉ እስከሚመቻች ድረስ በተረጋጋ ሁኔታ ትምህርትን መቀጠል ስለማይቻል በሚሆነው አቅም ወደ ቤተሰባቸው እንዲመለሱ እንዲያደርግልንና ሕብረተሰቡን በተረጋጋ ሁኔታ መንግስትም በተረጋጋ ሁኔታ ካለው የመቀሌ መንግስት ጋር ማድረግ የሚችለውን እንዲያደርግ ለዓለም መንግስታትም ሆነ ለኢትዮጵያ መንግስት መንግስትም ነው ጥሪያችን የምናስተላልፈው። አካባቢው ወይም ደግሞ የትግራይ ክልልን ተቆጣጠረ የተባለው አካልም እነዚህ ልጆች ገና ምንም የማያውቁ ለጋ ልጆች ናቸው፣ እንክብካቤ አድርጎ ወደ ቤተሰቦቻቸው የሚጠጉበትን መንገድ ማመቻቸት ያለበት ይመስለኛል። በተጨማሪም ደግሞ የዓለም አቀፉም ህብረተሰብ ቢሆን እነዚህ ህጻናቶች ገና ሀገር ተረካቢ ናቸው። ገና ተምረው ያልፍልናል ብለው ቤተሰብን እናግዛለን ብለው የሄዱ ልጆች ናቸው። የእኛ ልጅ ብቻ ሳይሆን መላ የኢትዮጵያ የሆኑ ወጣቶች ናቸው፣ ወደ ዩኒቨርስቲ የተቀላቀሉ። ስለዚህ ይህንን የዓለም አቀፉን ህብረተሰብ፣ ሀገሪቱንም እየመራ ያለው አካልም ቢሆን ልጆቹን ወደ ቤተሰቦቻቸው የሚገናኙበትን መንገድ የሚመቻችበት ሁኔታ ቢደረግልን መልካም ነው የሚል ሀሳብ ነው ያለኝ። ነኝ መንግስት የዩኒቨርሲቲ ተማሪዎችን ወደ ቤተሰብ ቅድሚያ ከበተነ በኋላ መሆን ያለበት ነገር ማድረግ ነበረበት። አሁንም የተቆጣጠረው የመቀሌ ሰራዊትም ቢሆን ሁሉም ልጆቻችን የሁላችንም ስለሆነ አገራችንም የሁላችንም ስለሆነ ልጆቻችንን የመጠበቅ ኃላፊነት አለበት። መንግስትም ልጆቻችን የመጠበቅ ኃላፊነት አለበት። የማንም ልጅ እንዲጎዳ፣ እንዲሞት አንፈልግም። ሀገሪቱን የሚመራትም ይሄ የሚመራው ሀይል ነው ተምሮም ለአገሩ ነው። ስለዚህ መንግስትም ሆነ አሁን የገባው መቀሌን የተቆጣጠረው ሰራዊትም ለልጆቹ ማሰብ ግዴታ አለበት። ማንኛውም ችንም ማሰብ ግዴታ ያለብን ስለሆነ፣ ስለዚህ ይህንን የዓለም መንግስታት ከፍተኛ ትኩረት በመስጠት ልጆቹ ወደ ቤተሰብ እንዲቀላቀሉና ሁኔታው ተረጋግቶ ወደፊት በሚሆነው መልኩ ትምህርቱ እንዲጀመሩ ያደርግልን። በታላቅ አክብሮት ነው የምጠይቀው። እንግዲህ የልጅ ጉዳይ ነው፣ ከባድ ነው። ይህንን ሁሉም ሊያውቀው ይገባል። ሁሉም እንደ እኔ ልጅ ያለው ሁሉም ማስተላለፍ ይገባል፣ መልዕክት ማለት ነው። መንግስት የሆነ መረጃ ይኖረዋል። ይህን መረጃ ከነበረው ተማሪዎችን ቀድሞ አስወጥቶ ከዛ መከላከያ የሚወጣበት መንገድ መፈጠር ነበረበት። አሁን እኛ መንግስትን አብረ ላክ ነው ዩኒቨርሲቲውን ፌዴራል ፖሊስና ፌዴራል ይጠብቃቸው ነበር። አሁን ግን እየሰማን ያለ ነው መከላከያም ወቷል፣ ፌዴራልም ወቷል ነው የሚባለው። ይሄ ከመሆኑ በፊት ግን ተማሪዎቹ ወደ ቤተሰቦቻቸው መምጣት ነበረባቸው የሚል ሀሳብ ነው ያለኝ። ዩኒቨርሲቲዎችን በበላይነት የሚያስተዳድረው የሳይንስና ከፍተኛ ትምህርት ተቋም አመራርን በስልክ ለማግኘት ያደረግኩ ጥረት ለጊዜው አልተሳካልኝም። እንደተሳካልኝ ምላሻቸውን ለማካተት ሞክራለሁ። ሕዝባዊ ወያኔ ሀርነት ትግራይ ትናንት የክልሉን ርዕሰ መዲና መቀሌን መቆጣጠሩን ይፋ ያደረገ ሲሆን የኤርትራ ፕሬስ በበኩሉ የኤርትራ ሰራዊት ኢትዮጵያን ለቆ መውጣቱን ይፋ አድርጓል። በሌላ በኩል የኢትዮጵያ መንግስት በትግራይ ክልል የተኩስ አቁም ስምምነት መደረጉን ከመግለጽ ባለፈ እስካሁን ዝርዝር መረጃዎች አልወጡም። የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ከሳምንት በፊት ለጋዜጠኞች በሰጡት መግለጫ ከምርጫ ደህንነት ጋር በተያያዘ ሰራዊቱ ወደ ተለያዩ አካባቢዎች እንዲንቀሳቀስ መደረጉን አመልክተው ነበር። ከአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ምርጫ ነክ ዘገባ ነው ተከታዩ። ምርጫ ቦርድ ከሚጠብቃቸው 942 አጠቃላይ ውጤቶች መካከል እስካሁን የደረሱት 618 መሆናቸውን አስታውቋል። ምርጫው በተካሄደባቸው 440 የምርጫ ክልሎች ለህዝብ ተወካዮችና ለክልል ምክር ቤቶች ከሚጠበቀው አጠቃላይ 942 ውጤት ውስጥ ወደ 35 የሚሆኑት ወደ ቦርዱ ማዕከል እንዳልደረሱ የቦርዱ መረጃ ያሳያል። በ160 የምርጫ ክልሎች ላይ በፖለቲካ ፓርቲዎች አቤቱታ መቅረባቸውንም ቦርዱ ገልጧል። ይህንንም ምርጫ ቦርዱ የሚያከናውነውን የማጣራት ስራጭ ሂደት ጨምሮ ውጤት በጊዜ ማሳወቅ እንዳይቻል ማድረጋቸውን የቦርዱ ሰብሳቢ ወይዘሪት ብርቱካን ተናግረዋል። ኬኔዲ አባተ ተከታትሎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኔ 22 2013 ዓ.ም በሰጠው መግለጫ ከምርጫ ክልሎች ወደ ቦርዱ ማዕከል ስለደረሱ የምርጫ ውጤቶች እንዲሁም ጊዜያዊ ውጤቱን ለማሳወቅ እያጋጠሙት ስላሉ ተግዳሮቶች አብራርቷል። የቦርዱ ሰብሳቢ ወይዘሪት ዘሪት ብርቱካን ሚዴቅሳ ምርጫው ከተካሄደባቸው 440 የምርጫ ክልሎች ቦርዱ እንዲደርሱት ከሚጠብቃቸው 942 አጠቃላይ ውጤቶች መካከል እስካሁን የደረሱት 618 መሆናቸውን ገልጸዋል። ቦርዱ ወደ 942 የምርጫ ውጤቶች በምርጫ ክልል ደረጃ ተረጋግጠው እንዲገቡለት ይጠብቃል። እነዚህ 942 ሰነዶች ላይ የሚያጣራው ነገር አጣርቶ ውጤቶችን በአዋጁ መሰረት ባለው ስልጣን መሰረት እያረጋገጠ ለሕዝብ የሚገልጽ ይሆናል። እንዳልኩት 942 እንጠብቃለን። ይሄ የተወካዮች ምክር ቤትን፣ የክልል ምክር ቤትን የሚያካትት ቁጥር ነው። እስካሁን ወደ 618 የሚሆኑት ወደዚህ ወደ ማዕከላችን ደርሰዋል። የቦርዱ መረጃ እንደሚያመለክተው ወደ 35 በመቶ የሚሆኑት ውጤቶች ገና ወደ ማዕከል ያልደረሱ ሲሆን ለዚህም የትራንስፖርት ችግርና በምርጫ ክልል ደረጃ የሚደረጉ የማጣራት ተግባራት ጊዜ መውሰዳቸውን የቦርዱ ሰብሳቢ በምክንያትነት አቅርበዋል። ቦርዱ ከደረሱት ውጤቶች መካከል ምንም ችግር የሌለባቸው ብሎ ያረጋገጣቸውን የተወሰኑ የክልልና የተወካዮች ምክር ቤት ውጤቶች በዝርዝር ይፋ አድርጓል። ከነዚህም አብዛኛው የገዢው ፓርቲ በብቸኝነት በተ ዳደረባቸው የኦሮሚያ ክልል የሚገኙ ናቸው። በቦርዱ ደረጃ የሚደረጉ የማጣራት ሂደቶችና የፓርቲዎች አቤቱታዎች የምርጫውን አጠቃላይ ጊዜያዊ ውጤት በፍጥነት ማሳወቅ እንዳይቻል በማድረግ ላይ መሆናቸውን ያነሱት ወይዘሪት ብርቱካን እስካሁን በ160 የምርጫ ክልሎች ላይ በፖለቲካ ፓርቲዎች አቤቱታ መቅረቡንም ጠቅሰዋል። በትክክለኛ ሁኔታ መረጃዎቹ መመዝገባቸውን፣ እርስ በርሱ የሚጣረስ ቁጥር አለመኖሩን የምናጣራባቸው የሕግ አሰራሮች አሉ። የፕሮሲጀር አሰራሮች አሉ። እነሱን እንደገና ደግሞ በእኛ ደረጃ በዚህ ሄድኳርተር ላይ ስለምንፈጽመው ትንሽ ጊዜ እየወሰደብን ነው የሚገኘው። እንግዲህ ደግሞ ሌላው ከዚህ በተጨማሪ የመጨረሻ ውጤትን ለህዝብ ይፋ ከማድረግ ሊያግደን የሚችለው ነገር የፓርቲዎች አቤቱታ እስካሁን ድረስ መቶ ስልሳ በሚሆኑ የምርጫ ክልሎች ላይ ፓርቲዎች አቤቱታ አቅርበዋል የፓርቲዎቹን አቤቱታዎች ቦርዱ በፍጥነት መርምሮ ውጤት ሊለውጡ የሚችሉ አቤቱታዎች ካሉ በድጋሚ ምርጫው የሚካሄድባቸው ክልሎች ሊኖሩ እንደሚችሉ ነው ወይዘሪት ብርቱካን የተናገሩት ይሁንና አቤቱታዎቹ በተደራጀ መልኩ አለመቅረባቸውን የጠቀሱት ወይዘሪት ብርቱካን በዚሁ ጉዳይ ከፖለቲካ ፓርቲዎች ጋር ዛሬ ውይይት መደረጉ። ገልጸዋል። ዛሬ ከፓርቲዎች ጋር ሰፊ ውይይት አድርገን ነበር። በውይይታችን ምንድን ነው ያልነው? አቤቱታዎቻቸውን ውሳኔ ለመስጠት በሚቻልበት ሁኔታ ተግባሩ ወይም ጥሰት ተደርጓል የሚባለው ምንድን ነው? በማን ነው የተደረገው? መቼ ነው የተደረገው? ተበዳይ ካለ ለምሳሌ ወኪሌ ተባሮብኛል ወይም ተደብድቦብኛል ቢባል ማን ነው እሱን ስሙን። ከዛም በተጨማሪ ደግሞ ቀጥታ በማስረጃነት የሚቀርቡትን ነገሮች በሙሉ ለውሳኔ አሰጣት በጣም በሚመች ሁኔታ እሱን እንዲያደርጉ ተወያይተናል። ግን እንዲያደርጉ ብቻ ሳይሆን በእኛ በኩል ሕግ እገዛ ልንሰጣቸው ተዘጋጅተናል። ቦርዱ ከነገ ሰኔ 23 ጀምሮ የፖለቲካ ፓርቲዎቹን አቤቱታዎች መመርመር እንደሚጀምርም ወይዘሪት ብርቱካን ሚደቅሳ ገልጸዋል። ለዚህም ተጨማሪ ባለሙያዎች መቀጠራቸውንም ነው የጠቆሙት። በምርጫ ህጉ መሰረት ቦርዱ ጊዜያዊ ውጤቱን ምርጫው ከተካሄደ በኋላ ባሉት አስር ቀናት ውስጥ ማሳወቅ የሚጠበቅበት ሲሆን ይህን ለማድረግ የማያስችሉ ተግዳሮቶች ከተከሰቱ ደግሞ ውጤቱን በ20 ቀናት ውስጥ ማሳወቅ ይጠበቅበታል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባትን፣ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ በፍርድ ቤት በነጻ የተለቀቁት አቶ አብዲ ረጋሳ ዳግም ተይዘው ያሉበት አይታወቅም ሲሉ ጠበቃቸው የተናገሩትን ይጠቅሳል። የኦነግ ማዕከላዊ ኮሚቴ አባል አቶ አብዲ ረጋሳ በኦሮሚያ ጠቅላይ ፍርድ ቤት በነጻ ከተለቀቁ በኋላ ዳግም ምታሰራቸውን የተናገሩት ጠበቃቸው አቶ ቱሊ ባይሳ ባለፈው ሐሙስ፣ የኦሮሚያ ጠቅላይ ፍርድ ቤት ከተከሰሱበት ወንጀል ነጻ መሆናቸውን ገልጦ ቢለቃቸውም ወዲያውኑ እርሳቸው የመንግስት የደህንነት ሰዎች ባሏቸው ሰዎች ተወስደዋል ነው ያሉት። አቶ ለሚ ገመቹ የኦሮሞ ነጻነት ግንባር ጊዜያዊ ሕዝብ በግንኙነት ተወካይ በበኩላቸው እስካሁንም አቶ አብዲ ወዴት እንደተወሰዱ የሚታወቅ ነገር የለም ይላሉ። የመንግስት የጸጥታ ኃላፊዎች በጉዳዩ ላይ መልስ እንዲሰጡ እስካሁን የተደረገው ጥረት ለጊዜው አልተሳካም። ዘገባውን ገልሞ ዳዊት ነው ያጠናቅረው። አቶ ቱሊ ባይሳ የአቶ አብዲ ረጋሳ ጠበቃ ደንበኛቸው በአቃቢ ሕግ በሶስት ወንጀሎች ተጠርጥረው መከሰሳቸውን ተናግረዋል አንደኛው ያልተፈቀደ የእጅ ስልክ ዓይነት በመያዝ ሁለተኛ በደቡብ ኦሮሚያ ክልል የሚንቀሳቀሱ የኦሮሞ ነጻነት ሰራዊት በሰላም እንዳይገባ እንቅፋት በመሆን ና ሶስተኛውና እና የመጨረሻው በእግሮ ጎሳውያኑ ዘመን አቆጣጠር 2008 በደቡብ ኦሮሚያ ክልል አንድ የአካባቢው ባለስልጣን በታጣቂዎች ታፍኖ እንዲገደል ትእዛዝ አስተላልፈል የሚሉ ናቸው ብለዋል ፍርድ ቤት አቶ አብዲን አንደኛና ሁለተኛ ክሳቸው በተለያዩ ጊዜያት በተቀመጡ ችሎቶች ነጻ እንዲሆኑ ብይን ሰጥቶ እንደነበር ጠበቃቸው አቶ ቱሊ ገልጸው ባለፈው ሐሙስ፣ ሶስተኛ ክሳቸውን ለማየት የተቀመጠ ችሎትም እንዲሁ በነፃ አሰናብተዋቸዋል ብለዋል። አቶ ቱሊ የተከሳሽ ጠበቃ፣ ለችሎቱ አቶ አብዲ ያኔ በኤርትራ እንደነበሩ የሚያሳይ የተለያዩ መረጃዎችን ማቅረባቸውን ከአቃቤ ሕግ ግን አንድ ምስክር ብቻ በመቅረቡ የችሎቱ ዳኛ ግራ ቀኙን አይተው አቶ አብዲን በነፃ እንዳሰናበቱ አብራርተዋል። ብልሳን ሙርቲ ብሊሳን ሳን ገጌመን ናኖ ብሳን ገ ፍርድ ቤት ከረፋዱ አምስት ሰዓት አካባቢ ነበር አቶ አብዲ በነጻ እንዲሰናበቱ ያስተላለፈው። እርሳቸው ታስረው የነበሩት በፊንፊኔ ልዩ ዞን ሰበታ ከተማ ዳለቲ በሚባል ቦታ ነው። ረፋድ ላይ የፍርድ ቤቱ ውሳኔ አቶ አብዲ የነበሩበት እስር ቤት ከደረሰ በኋላ ሐሙስ ከሰዓት አስር ሰዓት አካባቢ ከማረሚያ ቤት ወጡ። አቶ አብዲን መጥተው የተቀበሏቸው አቶ ጀቤይሳ ገቢሳ የሚባሉ ወዳጃቸው ነበሩ። ከማረሚያ ቤቱ ወጥተው አንድ ኪሎ ሜትር ሳይጓዙ የኦሮሚያ ፖሊስ ደንብ ልብስ የለበሱ ሰዎች መጥተው በቁጥጥር ስር አዋሏቸው። ከዚያ ሁለታቸውንም ወደ ሰበታ ከተማ ወሰዱ። ከአቶ አብዲ ጋር የነበሩትን ወዳጃቸውን ለአንድ ሰዓት ካቆዩ በኋላ ለቀቋቸው። አቶ አብዲ ግን አሁን የት እንዳሉ፣ በምን አይነት ሁኔታ ውስጥ እንዳሉ ቤተሰባቸውም ጠበቃቸውም አያውቁም። አቶ ለሚገመቹ የኦሮሞ ነጻነት ግንባር ጊዜያዊ ህዝብ ግንኙነት ተወካይ አቶ አብዲ ከመጋቢት 19 2012 ዓ.ም ጀምሮ በእስር ላይ እንዳሉ ገልጸዋል። አዱ ጅማታ ማቲን ዴመኒ ጋፋ mana hidhaa isaan duratti hidhaman alam ganaatti deeman yeroo gaafatanitti አርብ ዕለት ቤተሰቦቻቸው አቶ አብዲ በፊት ታስረውበት የነበረውን የዓለም ገና ፖሊስ ጣቢያ ሄደው ሲጠይቁ የፖሊስ ጣቢያው ሰዎች አቶ አብዲ ከጣቢያው እንደተወሰዱ ነው የነገሯቸው። ወዴት እንደተወሰዱ ሲጠይቁ አቶ አብዲን በጣቢያው ያስቀመጠው አካል ሲወስዳቸው ወዴት እንደሚወስዳቸው አልነገረንም፣ የሚል ምላሽ ነው የሰጧቸው። ጠበቃቸው አቶ ቱሊባ ይሳን መልሼ አቶ አብዲ ያሉበት አጣርተው እንደሆነ ጠየቂያቸው ነበር። አሁን ያለው ሁኔታ ትንሽ አስቸጋሪ የሆነ መጥቷል። ሰው ያለበትን ሁኔታ መጠየቅ ከባድ ነው። አሁን ቤተሰብም ጠበቃም አቶ አብዲ ያሉበትን ለማወቅ ጠይቀዋል። ነገር ግን የሚነግር ሰው የለም። ስለ አቶ አብዲ ረጋሳ ዳግን በቁጥጥር መዋል የኦሮሚያ ክልል የጸጥታ ኃላፊዎች መልስ እንዲሰጡ ያደረግነው ጥረት አልተሳካም። የኦሮሚያ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮሚሽነር ጌታቸው ይታና ስለ ጉዳዩ መረጃ እንደሌላቸው የተናገሩ ሲሆን የኦሮሚያ ፖሊስ ኮሚሽነር እንዲሁም የኦሮሚያ ክልል ጸጥታና ደህንነት ቢሮ ኃላፊ ላለፉት ሶስት የስራ ቀናት በጉዳዩ ላይ መልስ እንዲሰጡ ያደረግነው ጥረት አልተሳካም። አድማጮች የኃላፊዎቹን ምላሽ እንዳገኘን የምናቅርብ ይሆናል። ለአሜሪካ ድምፅ ገልሞ ዳዊት አዳማ። ገልሙን ለዘገባው አመስግኝ። ከአዳማ ለተከታዩ ርዕስ ደግሞ ወደ አዲስ አበባ ልመልሳችሁ የአርቲስት አጫሎ ሁንዴሳ ሶስተኛ የሙዚቃ አልበም ርቃት እና ከያኔው በወንጀለኞች ጥይት ተመቶ የተገደለበት አንደኛ ዓመት መታሰቢያ መርሃ ግብር በአዲስ አበባ ከተማ ተካሂዷል። በተለያዩ ዝግጅቶች በታጀበው በዚህ መርሃ ግብር ላይ የአርቲስቱ ቤተሰቦች ወዳጆችና በርካታ የጥበብ አፍቃሪያን ታድመዋል። በመታሰቢያ ስነ ስርዓቱም ላይ ንግግር ያደረጉት የአርቲስቱ ባለቤት ወይዘሮ ፋንቱ ደምሰው ሰው ሀጫሉ ከዚህ ዓለም በሞት ቢለይም ትውስታውና ስራዎቹ ግን ህያው ናቸው ማለታቸውን ጠቅሳ ዘጋቢያችን ፀሐይ ዳምጠው የአርቲስት ሀጫሉ ሁንዴሳ ወላጅ አባት አቶ ሁንዴሳ ቦንሳ በበኩላቸው የልጄ ገዳዮች ሕግ ፊት ቀርበው ፍትህ እንዲያገኙ ሁሉም እንደየሃይማኖቱ ሃይማኖቱ ጸሎት ያድርግልኝ ሲሉ ጥሪ ማቅረባቸውን ዝርዝራለች። እነሆ ዘገባዋን። አርቲስት አጫሉ በሕይወት እያለ ሁለት ሙሉ አልበም ዘፈንና ሰባት ነጠላ ዜማዎች ከህዝቡ ዘንድ አድርሷል። ከነጠላ ዜማዎቹ ማለንጅራ ዘፈን ህዝቡ ዘንድ በከፍተኛ ደረጃ ተወዳጅ ዘፈን እንደሆነ ይነገራል። ይሁንና አርቲስቱ ሶስተኛውን አልበሙን እየሰራ ባለበት ባለፈው ዓመት ሰኔ 22 በአዲስ አበባ ከተማ አቃቂ ክፍለ ከተማ ልዩ ቦታ ገላን ኮንዶሚኒየም አካባቢ ግድያ እንደተፈጸመበት ይታወቃል። አርቲስቱ በሕይወት እያለ ያዘጋጀው ሶስተኛው የሙዚቃ አልበም ማልመልሳ በሚል ርዕስ ታትሞ ለአድማጮች ቀርቧል። የዘፈኑ 300 ሺ ቅጂ በመጀመሪያ ዙር የተዘጋጀ ሲሆን አልበሙም 14 ዘፈኖችን ያካተተ እንደሆነ ተገልጿል። ከእነዚህ ዘፈኖች አንዱ እልመነማ የሚል ነው። ነማ ጀልቀባፍ ዱመሳ በተካሄደው መርሃ ግብር ለአርቲስቱ ሞት አመት መታሰቢያ የሻማ ማብራት ስነ ስርዓት ተካሄዷል። በመርሃ ግብሩ ላይ ንግግር ያደረጉት የአርቲስቱ ባለቤት ወይዘሮ ፋንቱ ደምሰው ሀጫሉ በህይወት ብለየንም ትውስታውና ስራዎቹ ይኸው ናቸው ብለዋል። ወይዘሮ ፋንቱ አክለው አንድም አንተን አጥቼ ሁለተኛ ደግሞ እውነትህንም አጣው ሲሉ ተደምጧል። ሀዘናችሁ ሀዘናችን ነው ብላችሁ ከጎናችን ሆናችሁ ላብረታችሁን ሁሉ በባለቤቴ በሀቀኛውና ማስመሰል የማይችል ለእውነት ሁሉንም በሚፈጥረው ሀጫሉ ሁንዴሳ ስም ላመሰግናችሁ እወዳለሁ። ሀጩ በጣም ከሚገርመኝ ነገር እኔ ሁለት ነገር ነው ያጣሁት አንድም አንተን ሌላው ደግሞ እውነትን ነገር ግን ያንተ እውነትና ፍትህ በእግዚአብሔርና አንተ ጋር የነበረችው ሴት ጋር ነው አንተ አልሞትክም መቼም አትሞትም አንተን የገደሉ ያስገደሉ ለሆዳቸው የሚኖሩ ናቸው በቁማቸው የሞቱት ታሪክ ለዘላለም ይዘክርሃል እውነት የእግዜር ልጅ ነው ሲሉ ወይዘሮ ፋንቱ ተናግረዋል ፍትህ ግልጽ ሆኖ እያለ የተደበቀ ቢሆንም እግዜር ያለ ቀን መውጣቱ አይቀርም። ይህ ደግሞ የእኔና የህዝብ ተስፋ ነው። ባለቤቴን የገደላችሁ ያስገደላችሁ፣ ደሙን እውነቱን የደበቃችሁ ይቆያል እንጂ እውነታው መውጣቱ አይቀርም። እውነት የእግዚአብሔር ልጅ ነውና። የአርቲስት አጫሉ ሁንዴሳ ወላጅ አባት አቶ ሁንዴሳ ቦንሳ አጫሉ የእኔ ብቻ ሳይሆን የመላው ኦሮሞ ህዝብ ልጅ ነው ብለዋል ሀጫሉ የኔ ልጅ ሆኖ በእኔ ስምና በወለደችው እናት ይጠራ እንጂ የህዝብ ልጅ ነው። ብዙ ማውራት አልፈልግም። ሁላችሁም እዚህ ያላችሁ እውነቱ እንዲወጣ እንደ የሃይማኖታችሁ እግዚአብሔርን ለምኑልኝ፣ ጸልዩልኝ። የልጄ ደም ፍትህ እንዲያገኝ ይህንን ነው የምጠይቃችሁ። አመሰግናለሁ። ሀጫሉን በቅርበት ከሚያውቁት አርቲስት አመልማል አባተ አንዷ ናት። ሰርቶ ያስቀመጠው ስራዎች ውጤት ላይ መዋላቸው ጥሩ ነው። እንደዛው ቅሪት ቢል ነበር። የሚያሳዝነው ግን የነበረ ስራ ነበረ፣ ሊያወጣው ያሰበው ነገር ነበረ። መቼም ሰው ባሰበው ኑሮ አያውቅም። ግን እቺ ነገር መኖሯ በጣም ለሰው ለአድናቂዎቹ ለሚወዱት ሰዎች በጣም መጽናኛ ነው የሚሆነው እና በጣም ያሳዝናልም በአንድ በኩል ደግሞ ቅሪት ደግሞ መኖሩ ደስ ይላል። እኔ ፐርሰናል ያውቀዋለሁ፣ ስለማውቀው ሁሌ በጣም ነው ማዝነው በጣም በጣም በጣም በሳል ልጅ ነው። በጣም ጨዋ ልጅ ነው። እኔ እስከማውቀው ድረስ በጣም ሰላምተኛዬ ነው። አንዳንዴ ስራ ላይ ሚሊኒ የማዳራሽ የማደረስኮች ስንል የሚጠይቀኝ ጥያቄ በጣም በሳል መሆኑን በዛ ነው እና አዝናለሁ። አንዳንዴ ምነው ባላወቅኩት እላለሁ። ምክንያቱም ፐርሰናሊ ስታውቀው በጣም ስለ ልጁ ማንነት በደንብ ታውቃለህ። እና በጣም ካለ እድሜያቸው የሚሞቱ ሰዎች በሙሉ ያሳዝንኛል እና በጣም ያሳዝንኛል። አርቲስት ጫላ ቡልቱሜ ለአርቲስቱ የሙያ አጋ እየሰሩ ነው። ከአጫሉ ጋር ከእስር ቤት አንስቶ ብዙ ነገር አብሬን አሳልፈናል። ሲኖረንም ስናጣም አብረን ብዙ ነገር አጣጥመናል እና የዛሬ ስራው እንግዲህ በኦሮሞ ዘንድ በኢትዮጵያኖች ዘንድ ጥሩ ትውስታ ነው ብዬ ገምታለሁ። አጫሉ አሳቢ ልጅ ነበር፣ አስታዋይ ነበር። ለኦሮሞ ህዝብ በተለይ መካሪ ልጅ ነበር። አጬ ከሁሉም ጋር ተመሳስሎ የሚኖር ልጅ ነበር እና ሰው ጥሩ ነገር ሲሰራ ጥሩ ነገር ሲያስቀምጥ በታሪክም እየታሰበ ነው የሚኖሩ። በዚህ አጋጣሚ ሁላችንም ጥሩ ታሪክ ለዚች ሀገር አስቀምጠን ብናልፍ ደስ ይለኛል። እና አጫሉ በጣም ጥሩ ልጅ ነበር፣ ለቤተሰቡ፣ ከማንኛውም ሰው ጋር በሶሻል ላይፍ በጣም ጥሩ ልጅ ነበር እና ከማንም ጋር ተግባቢ ሆኖ የሚኖር ልጅ ነበር። በዚህ እድሜው ተቀጨ ያው ፈጣሪ የጻፈልንን ነገር ማናችንም አናልፍም። ሀጫሉ ወደዚህ ተመልሶ አይመጣም፣ እኛ ነን ወደሱ የምንሄደው እንጂ። ሁላችንም የራሳችን የድርሻችን እንድንወጣ እዚ አጋጣሚ ጥሬን አስተላልፈል። አርቲስቶቹ አክለውም የሀጫሉ ቤተሰቦች እና ጓደኞቹ የደረሰባቸውን መራር ሀዘን ተቋቁመው ሥራውንና ድምፁን ለምናፍቅ ሕዝብ የመጀመሪያውን ሥራዎች ለማድረሳቸው ክብር ይገባቸዋል ሲሉ ገልጸዋል። የአንደኛው የሞት ዓመት መታሰቢያ መርሃ ግብር ላይ የጥበብ ሥራዎችን የሚያግዝ የሚያግዝና በአርቲስት ተጫሉ ሁንዴሳ ስም የተሰየመው ፋውንዴሽን ተቋቁሟል። አርቲስት ተጫሉም በሦስተኛው አልበሙ ገለቶማ የሚለው ዘፈን ተካቷል። Sent to the tap at the new day. The souls in the Sabbath Madouf, Basu Narsa ta The Basu Fanu Basu Vijacha, cantata Narsa ከአርቲስቱ ህልፈተ ሕይወት በኋላ ከቤተሰቡ ጎን ሆነው በተለያየ መልክ ድጋፍ ላደረጉላቸው ሁሉ ምዝጋና አቅርቧል። ቤተሰቦቹም ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባም ፀሐይና አመሰግናለሁ። አድማጮች አሁን ወደ ሌላ የምርጫ ንግ ዘገባ በድሬዳዋ ስድስተኛውን ብሔራዊ ምርጫ የተሳተፉ ወይም በስድስተኛው የብሔራዊ ምርጫ የተሳተፉ ዘጠኝ የፖለቲካ ፓርቲዎች የምርጫ ሂደቱ ሰላማዊ ሆኖ መጠናቀቁንና ውጤቱንም በጸጋ የሚቀበሉ መሆናቸውን ገልጸዋል። የጸጥታ ኃይሎችና የድሬዳዋ አስተዳደር ለምርጫው ስኬት የሚጠበቅባቸውን ድጋፍ አበርክተዋል ሲልም የፖለቲካ ፓርቲዎቹ የጋራ ምክር ቤት ምስጋናውን መግለጹን አስተዳደሩ በበኩሉ ከምርጫ በኋላ በከተማዋ ልማት ከተፎካካሪ ፓርቲዎች ጋር በጋራ እሰራለሁ ማለቱን ጠቅሶ አዲስ ቸኮል ተከታዩን አድርሶናል። በስድስተኛው የኢትዮጵያ ብሔራዊ ምርጫ ድሬዳዋ ላይ ተሳታፊ የነበሩ የፖለቲካ ፓርቲዎች በድሬዳዋ የተካሄደው ምርጫ ሰላማዊ ነበር ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የኢዜማው አቶ ዮናስ በልሁ ዘጠኙን ፓርቲዎች ወክሎ ባቀረቡት ያቋም መግለጫ ከምርጫው ሰላማዊነት ባሻገር የጸጥታ ኃይሎችና አስተዳደሩ ለምርጫው ስኬት ላበረከቱ አስተዋጽኦ ምስጋናቸውን አቅርበዋል። ሰላም ወዳዱ የድሬዳዋ ህዝብ ከሚነገርበት በተቃራኒው ሆኖ ከሌሊቱ 12 ሰዓት እስከ ምሽቱ 3 ሰዓት በአስተዋይነት ለሚፈልገው ፓርቲ ድምፁን በሰላም ለመስጠት ላሳየው ጽናት ሁሉም ፓርቲዎች ከፍ ያለ ምስጋና እናቀርባለን። ሶስተኛ በድሬዳዋ ከተማ አስተዳደር የሚገኙ ሁሉም የፀጥታ ኃይሎች የምርጫ ሂደቱ ያለምንም ኮሽታ እንዲከናወን ላደረጋችሁት ከፍተኛ ጥረት እኛ የፖለቲካ ፓርቲዎች እውቅና እንሰጣለን። አራተኛ፣ እኛ በከተማዋ የምንቀሳቀስ ፖለቲካ ፓርቲዎች የሕዝቡን ውሳኔ በጸጋ በመቀበል ለተግባራዊነቱ እንተጋለን። አምስተኛ፣ የድሬዳዋ ከተማ አስተዳደር ለምርጫው ስኬታማነት የምርጫ ቦታ ምችችት ከነቁሳቁሱ ላደረገው ጥረት ምስጋና እናቀርባለን። የሁሉም ፓርቲ ተወካዮች በተገኙበት መድረክ ላይ ያስተዳድሩ ከንቲባ አህመድ ማህመድ ቡህና ምክትል ከንቲባ ከዴር ጀዋር የተጋበዙ ሲሆን ከፖለቲካ ፓርቲዎቹ ጋር በድሬዳዋ ልማት ላይ በጋራ ለመስራት ጥሪ አቅርበዋል። ከንቲባ አህመድ ማህመድ ቡ ምርጫውን በጋራ ርብርብ በሰላም እንደተጠናቀቀ ሁሉ ቀጣይ ድረ ምርጫ የከተማ ልማት ስራዎችን በጋራ መስራት ይገባል ብለዋል። ስለዚህ ግን የተለያዩ ተፎካካሪ ፓርቲዎች ሲኖሩ የተለያዩ ኮሜንቶች ይመጣሉ። ስለዚህ እያመዛዝን ችግሮቹን ለመፍታት አስተዳደሩ የተቻለውን ያህል ያደርጋል ማለት ነው። እና ይሄ የፖለቲካ ፓርቲዎች የጋራ ምክር ቤት በጣም አስፈላጊ ነው፣ እንደግፋለን። ስለዚህ እናንተ በርቱልን ብቻ ነው የምንለው፣ በርቱልን እና አብረን እንሰራለን። እዚህ ወደፊት እንትናችን አንለያይም። ለምርጫው ብቻ ሳይሆን ለልማቱም፣ ለሌላዎቹም ስራዎች አንድ ላይ ሆነን እንቀጥላለን ማለት ነው። እና እንዳልኩት እገዛ እናደርጋለን። አስተያየታቸውን የሰጡ የተፎካካሪ ፓርቲ ተወካዮችም የከንቲባውን ጥሪ ተቀብለውታል። እንዲህ ተቀራርቦ እንግዲህ ከመራራቅ ይልቅ በጋራ መስራቱ ታይቶ ማይታወቅ ነው። ሁላችንም ድሬዳዋዎች ነን። አድገን ተወልደን እዚህ ድረስ የሸመገልንበት ከተማ ነች። ስለዚህ ከመራራቅ ይልቅ ተግባብተን በሁሉም ደረጃ በኢኮኖሚውም፣ በማህበራዊም፣ በልማቱም ተባብረን አብረን የምንሰራ ከሆነ የበለጠ ውጤት ይመጣል ማለት ነው። ከኢህአፓ ወንደ ሰንዘለ ቀበላለሁ ኢህአፓን ወክዬ ነው እዚህ የተገኘሁት። ከዚህ በኋላ የፖለቲካ ፓርቲዎች ተፎካካሪ ፓርቲ እንጂ ተቃዋሚ ፓርቲ አይደላችሁም ብሎ መንግስትም አስቀድሞ ስላወጀልን፣ ሁላችሁም ስለተቀበላችሁት ከዚህ በኋላ ተሸንፈናል ብለን ዞር የምንል አይደለንም። የጋራ ምክር ቤቱም ተቋቁሟል። ፓርቲዎቹ አሉብን የሚሏቸውን ችግሮችና ስጋቶች አንስተው ውይይት አድርገዋል። ከንቲባ መሀመድ መሀመድ ቡም ራሱን የቻለ ተፎካካሪ ፓርቲዎች አለ የሚሏቸውን ሀሳቦች የሚያነሱበት ተመሳሳይ መድረክ በቅርቡ እንደሚዘጋጅ ተናግረዋል። ስድስተኛው ሀገር አቀፍ ምርጫ ላይ በድሬዳዋ ከብልጽግና ባሻገር የዜማ ነጻነትና እኩልነት እናትና ብንን ጨምሮ ዘጠኝ የፖለቲካ ፓርቲዎች በምርጫ ተወዳድረዋል። እነዚህ የፖለቲካ ፓርቲዎች ከሀገር ሽማግሌዎች፣ አባገዳዎችና የሃይማኖት አባቶች ጋር በሰላም ምክር ቤት አማካኝነት ከሰላም አንጻር ከሁለት ቀን በፊት አስቀድሞ ውይይት ያካሂደው የነበረ ሲሆን የዛሬው መድረክ ግን የፖለቲካ ፓርቲዎች በጋራ ምክር ቤት አማካኝነት ያዘጋጁት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ያስቸኩልን ለዘገባው እናመሰግናለን። አድማጮች የምሽቱ ሰዓታችን እየተጠናቀቀ ነው። ለምሽቱ ያዝናቸው ዝግጅቶች ግን አልተጠናቀቁም ነበር። ሰዓት አልበቃንም። ዓለም በሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስና ማሽንን በማስተማር በመሳሰሉ የቴክኖሎጂ ውጤቶች በምትመራበት በዚህ ወቅት በኢትዮጵያ ቴክኖሎጂውን መማርና ማወቅ የሚፈልጉ ተማሪዎች ቁጥርም እንዲሁ እያደገ መሆኑን ለሚዘረዝረውና ቀደም ብለንም ላስተዋወቅ ነው። ለምሽቱ የትምህርት ቅንብር እንዳልኩት ሰዓት አልበቃንም። በሚቀጥለው ፕሮግራም እናቀርባለን። ሌሎች ዝግጅቶችም ነበሩን። እንግዲህ ሰዓታችን የፈቀደልን ይሄንኑ ብቻ ይመስላል። ለማጠናቀቅ ግን ጥቂት ደቂቃዎች ቀርተውናል። በተከታዩ ዜማ ነው የምንሰናበተው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25ና በ30 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም ስላያበቃ ከአቀናባሪያችን

I said, I said, I said, I